ሜካ ኬንያ ውስጥ ከሚኖሩ ኢትዮጵያውያን ስደተኞች ከአራት ሺህ በላይ የሚሆኑት ወደ አገራቸው ለመመለስ ፈቃደኛ መሆናቸውን የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ከሁለት ሺህ በላይ ስደተኞች ወደ ሀገር የመመለሻ ቅጽ መሙላታቸውንም የዩኤንኤችሲአር የኬንያ ቢሮ ምክትል ቃል አቀባይ ለአሜሪካ ድምፅ ገልጸዋል። ግልሞ ዳዊት ተጨማሪ አለው። በኬንያ ከሚኖሩ ከ27000 በላይ የኢትዮጵያ ስደተኞች 4500 ያሉ ወደ ሀገር ለመመለስ ፈቃደኛ መሆናቸው ታውቀዋል። የዓለም አቀፉ የስደተኞች ድርጅት ኬንያ ቅርንጫፍ እንዳስታወቀው በእስካሁኑ በተደረገው ምዝገባ 2200 ትውልድ ኢትዮጵያውያን ስደተኞች ወደ ኢትዮጵያ ለመመለስ ተመዝግበዋል። የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዞ ጎላ ስደተኞቹ ወደ ሀገራቸው ለመመለስ የወሰኑት በቅርቡ ከዩኤንኤችሲአር ከኬንያ መንግሥትና በኬንያ የኢትዮጵያ ኤምባሲ ጋር ውይይት ካደረጉ በኋላ መሆኑንም ጠቁመዋል። ኤምባሲው በኬንያ በድዳብና በካኩማ ባሉ ስደተኞች ጋር ውይይት ያደረገ ሲሆን በውይይቱ እንደተሳተፉ የተናገሩት ድዳብ ነዋሪ አቶ ኦሞዶሞት አንድ ስደተኛ ወደ ሀገሩ ለመመለስ መሟላት አለበት ያሉትን እንዲህ አብራርተዋል። አይደለም አስራ አምስት ሁለት ዓመት ራሱ ከሀገር ውጭ ቆይተው የተለያዩ ችግሮች ይጋርጥበታል። ለምሳሌ ኢኮኖሚ ተነሳል። ኢኮኖሚው እዚህ ያለው ሰው ምንም የለው። ከዚህ ሀገር ቤት ሄደው መነሻ ያስፈልገዋል ን እንደ ጥያቄ እንደሚመለከተው ይህን ባለስልጣናት መልሰው ነበረ። እንግዲህ የሚደረገው የወደ ሀገር ቤት መመለስ ተግባር ወይም ስራ ይህን ነው እና ከኢትዮጵያ መንግስት ጋራ በጋራ ሰርተው ይህንን እንቅስቃሴ የሚያደርጉ እንደ ፓኬጅ የወሰኑት አንድ ድጎም አለ። ያንን ፓኬጅ ለሁሉም ስደተኛ ወይም ወደ ሀገር ቤት ተመላሽ እንዲሆነው የወሰኑ ግለሰቦች እና ቡድኖች የሚሰጣቸው ይህን ፓኬጅ ብሎ የሚጠራው የሆነ ፕሮጀክት አለ። ያንን ፕሮጀክት የኢኮኖሚ ጉዳያቸውን ወይ ኢኮኖሚ ችግሮቻቸውን ይቀርፋል በሚል ገምተው ሊሆን ይችላል። ያንን ታስቡ በጣም ጥያቄ አንስተናል። እንደ ሀገር ደግሞ ኢትዮጵያ የሚችለውን ያህል ከክልል መንግስታት ጋር በመሆን ተነጋግረን የሚደረጉ ማንኛውም ነገር እናደርጋለን። የትራንስፖርት ብቻ ሳይሆን የሂደት ወረቀቶች ስደተኛ አቶ ሙድ አክለው ስደተኞች ወደ ትውልድ ሀገራቸው ለመመለስ መንግስት በሀገር ውስጥ ያለውን የጸጥታ ችግር መቅረፍ አለበት ሲሉም አሳስበዋል። በካኩማ ካምፕ የተጠለሉ የኢትዮጵያ ስደተኞች ወደ ኢትዮጵያ ስለመመለስ በኬንያ ካለው የኢትዮጵያ ኤምባሲና ዩኤንኤችሲአር ተወካዮች አድርገዋል ስለተባለ ውይይት ከቪኦኤ ለቀረበ ጥያቄ አንድ ስማቸው እንዳይጠቀስ የጠየቁ ትልድ ኢትዮጵያዊ ስደተኛ የሚከተለውን ብለዋል። ይህን ነገር ሰምተናል። ማስተዋል ተብሎ ከአንድ ሳምንት በፊት ነው እንደዚህ ወደዚህ በሁለት ሳምንት ውስጥ ሰምተናል። ማህበረሰቡ በጭራሽ የሚያውቀው ነገር የለም። ወይም እዛ ቦታ ላይ የሄዱ ለስብሰባ የተጠሩ ተወካዮችን እስካሁን አንዳቸውም እናውቃለን የሚሉ ወይም ለማህበረሰቡ መግለጫ የሰጡ ምንም ሰው የለም። ነገር ግን ግለሰቦች ያው ቮለንተሪ ሪፓስት የሚያደርጉ ካሉ እነሱ አነጋግረው ከሆነ አናውቅም። ማህበረሰቡን በአጠቃላይ ተወካዮችን፣ ኤልደርሶችን ጠርተው ወይም ኮሚኒቲ ሊደሮችን ጠርተው ያወያዩት ወይም ያነጋገሩት ከኮሚኒቲ ተጠሪዎች ደግሞ እንዲህ ነው እንዲህ ነው ተብሎ የሰማ ነው ምንም አይነት ነገር የለም። አክለው ስደተኛ ወደ ሀገር እንዲመለስ በሀገር ውስጥ ያለው የሰላም ሁኔታ መሻሻል አለበት ብለዋል። ስደተኛው በኢትዮጵያ አለ ስለሚሉት የጸጥታ ችግር ይናገራሉ። ሀገራችን ውስጥ ሰው ጠዋት ወጥቶ ማታ መግባት በማይችልበት ሁኔታ፣ ስርአት አልባኝነት በሰፈነበት ሁኔታ ችግር እንደዚህ ተፈናቃዮች በሚሊዮን የሚቆጠሩ ተፈናቃዮች ባሉበት ሁኔታ እንዴት አድርጎ ነው ይሄንን ጭቆና ጠልቶ የመጣው ስደተኛ ድጋሚ ተመልሶ ወደዛ ውስጥ እንዴትስ ነው የሚገባው? ኢትዮጵያውያን ስደተኞች ላቀረቡት ስጋት የዩኤንኤችሲአር ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዞ ጎላ ምላሽ ሰጥተዋል። ለተመላሽ ስደተኞች ሊደረግ ስለሚገባው ድጋፍ ሲናገሩ ድርጅታቸው ሊመለሱ ለሚፈልጉ ስደተኞች የጉዞ ወጪ እንደሚሸፍን እንዲሁም አገር ቤት ተመልሰው እስኪቋቋሙ ድረስ ድጋፍ ይደረግላቸዋል ብለዋል። ወደ ትውልድ ሀገራቸው ለመመለስ የተመዘገቡት ኢትዮጵያውያን በሳምንት ጊዜ ውስጥ ወደ ኢትዮጵያ እንደሚመለሱ ተናግረው ለመመለስ ፍቃደኛ ያልሆኑትን የኬንያ መንግስት ዘላቂ መፍትሄ እስኪገኝ በተገን ጠያቂነት ያኖራቸዋል ብለዋል። የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ አሃዝ እንደሚያሳየው በኬንያ ከ27 ሺህ በላይ ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ